The Voice of America. በህወሀት ላይ የተወሰደው የመጀመሪያ ዙር እርምጃ በስኬት ተጠናቋል ሲሉ የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል፣ የማድረግ አቅሙንም አዳክመናል ነው ያሉት። ዘመቻውም የህወሀት ቡድን ሙሉ በሙሉ ለህግ እስከሚቀርብ እንደሚቀጥል ነው ማምሻውን ለኢትዮጵያ ህዝብ ባሰሙት ንግግር ያመለከቱት ጠቅላይ ሚኒስትሩ ቀደም ሲል ባሰፈሩ ጽሁፍ የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ፣ ውስንና ሊደረስባቸው የሚችሉ አላማዎች ያሉት ነው ሲሉ ጠቅላይ ሚኒስትር አብይ አስታውቀዋል። ኩሩ ኢትዮጵያዊ የሆነው የትግራይ ህዝብና ሌሎችም ከህግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ያሉት ጠቅላይ ሚኒስትሩ ኢትዮጵያ ለወንጀለኞች ቦታ የላትም ሲሉም አክለዋል። ትናንት በትግራይ ቴሌቪዥን የቀረቡት የህወሀት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል በበኩላቸው የተቃጣብንን ጦርነት በድል እንወጣለን ብለዋል። እስክንድር ፍሬው ዝርዝሩን ከአዲስ አበባ አስተላልፈዋል። ጠቅላይ ሚኒስትር አብይ አህመድ ማምሻውን ለኢትዮጵያ ህዝብ ያደረጉት ንግግር የእስካሁኑን የውጊያ አፈጻጸም ያብራሩበት ነው። ይህንን ያብራሩት ደግሞ ከወታደራዊ እርምጃው ሶስት ዓላማዎች አንጻር ነው። ይህ ጥቃት ድንገተኛ ቢሆንም የመጀመሪያው የመከላከል እቅዳችን በዚህ ሰዓት ሙሉ በሙሉ የተጠናቀቀ ሲሆን የእቅዳችንም ዋነኛ ዓላማዎች አንደኛ ጥቃቱን መክታት፣ ጠላት በሁሉም ግንባር በፈለገው አቅጣጫ ጥቃት እየሰነዘረ በህዝባችን፣ በሰራዊታችን፣ በፖሊስ ሰራዊታችንና እንዲሁም በአንዳንድ ወሳኝ መሰረተ ልማቶች ላይ የሚያደርሰውን ጥቃት መግታት ነበር። ከዚህ አንጻር ጠላት ጥቃት የሚሰንዝርባቸው አካባቢዎች የመከላከያ ኃይል በስፋት ያልነበረ ቢሆንም ከእያለበት ኃይላችንን በማንቀሳቀስ ሙሉ የሎጂስቲክስና የሰው ኃይል አቅርቦት የጨረሰን ሲሆን የጠላትንም ጉዞ ሙሉ በሙሉ ማስቆም መግታትና ተጨማሪ ጥቃት መሰንዘር ወደማይችልበት ደረጃ አድርሰነዋል። ሁለተኛው ዓላማ የመከላከያ ኃይላችን እና የፖሊስ ሰራዊት የደረሰበትን ጥቃት ተከትሎ ይህንን ኃይል የመታደግ ወሳኝ ሀገራዊ ሀብቶችና ትጥቆች የመታደግ ስራ ነበር። ከዚህ አንጻር በባድመ ግንባር፣ በሶሮና በዛላምበሳ በዋና ዋና ቦታ ተሰልፈው ያሉ የሰራዊት አባላትና ትጥቆቻቸው ሙሉ በሙሉ ከጠላት ፍላጎት ውጭ እንዲሆኑ ማድረግ ተችሏል። በተለይ ጠላት ፊቱን አዙሮ ከውጭ የሚመጣ ኃይል በመከላከል ላይ የነበረ ሲሆን አሁን ሙሉ ለሙሉ ኃይሉን አጠናክሮ አስተላለፉን ቀይሮ ፊቱን አዙሮ ማንኛውም ጥቃት ለመሰንዘር ወይም ለመከላከል በሚያስችል ቁመና ላይ የሚገኝ ሲሆን ተጨማሪ ጥቃት ይደርስበታል የሚል ስጋት እንዳይኖር ማድረግ ተችሏል። ሶስተኛው ዓላማ የጠላት የማድረግ አቅምን ማዳከም ነው። የጠላት ኃይል የኢትዮጵያ ሕዝብ ከሌለው ሀብት ላይ ቀንሶ ሀገሩን ለመከላከል የገዛቸውን ዋና ዋና ጥጥቆች፣ ሚሳይሎች፣ ሮኬቶች በመጠቀም ጥፋት ማካሄድ እንዳይችል አቅሙን ማዳከም ነበር። እነዚህ ሶስት ዓላማዎች ሙሉ በሙሉ የተሳኩ ሲሆን ከዚህም በተጨማሪ አንዳንድ ወሳኝ የሚባሉ አካባቢዎች በተለይ በዳንሻ ግንባር ያለውን ጠላት ሙሉ በሙሉ በመደምሰስ አካባቢውን የተቆጣጠርን ሲሆን እንደ አስፈላጊነቱ ወደ ሁሉም አቅጣጫ የሚቀጥለውን እርምጃ እየወሰን ለህዝባችን የምናሳውቅ ይሆናል። እስካሁን ባለው ሁኔታ የመጀመሪያው እቅድ መቶ በመቶ በሚባል ደረጃ የተሳካ መሆኑን ለመግለጽ ወዳል። እርምጃው የህወሀትን መሪዎች ለህግ እስከ ማቅረብ የሚሄድ መሆኑንም ጠቅላይ ሚኒስትሩ አስታውቀዋል። ይህ ስግብግብ ጁንታ ሙሉ በሙሉ ለህግ እስከሚቀርብ የጀመርነው ክርስትንና ሀገርን የመከላከል ዘመቻ ተጠናክሮ የሚቀጥል መሆኑን ልገልጽ እወዳለሁ። ከዚህ ቀጥሎ በሚደረጉ በቀጣይ ቅዳች ላይ በሚሰሩ ስራዎች አስፈላጊ የሚባሉ መረጃዎች በየወቅቱ የምንገልጽላችሁ ሲሆን በአጭር ጊዜ ውስጥ ይህን ስግብግብ ጁንታ በማስወገድ ለትግራይ ህዝብ፣ ለሀገር መከላከያ ሰራዊት እንዲሁም ለፖሊስ ሰራዊታችን እፎይታና ሰላም በመስጠት በፍጥነት የእርሻ ስራችንን ወደ መሰብሰብ ለመመለስ የሚያስችል እቅድ ያዘጋጀን ሲሆን ሙሉ ኦፕሬሽኑን ስናጠናቅቅ ለህዝባችን ዝርዝር የስራ አፈጻጸሙን የምንገልጽ መሆኑን እገልጻለሁ። የኢትዮጵያው ጠቅላይ ሚኒስትር አብይ አህመድ ከዚህ ንግግር በፊት በማህበራዊ ትስስር ገጻቸው ባሰፈሩት ጽሁፍም የወታደራዊ እርምጃውን ዓላማ አብራርተዋል። የመከላከያ ሰራዊት በሰሜን ኢትዮጵያ እየወሰደ ያለው እርምጃ ግልጽ ውስንና ሊደረስባቸው የሚችል ዓላማዎች ያሉት ነው በማለት ነው የገለጹት። እነዚህ ዓላማዎች ደግሞ የህግ የበላይነትንና ህገ መንግስታዊ ስርዓትን ማስፈን እንደዚሁም ለኢትዮጵያውያን ሰላማዊ ህይወት የመምራት መብት ጥበቃ ማድረግ መሆናቸውን አስረድተዋል። የፌዴራል መንግስቱ ለበርካታ ወራትና በትዕግስት ከህዋት አመራር ጋር ያለውን ልዩነት በሰላማዊ መንገድ ለመፍታት መሞከሩንም አመልክተዋል። ጠቅላይ ሚኒስትሩ ድርድር፣ እርቅና ውይይት ሞክረናል ብለዋል። እሳቸው እንዳሉት ሁሉም ጥረቶች ያልተሳኩት ግን በህዋት ምክንያት ነው። ሰሞኑን ለኢትዮጵያ ህዝብ ባደረጉት ንግግርም ይሄንኑ ነበር ያመለከቱት። ጦርነት ሰው በላ ነው። ጦርነት አገር ያደኸያል። ጦርነት ቤተሰብ ይበትናል። በዚህም ምክንያት በምድራችን ዳግም ጦርነት እንዳይፈጠር መንግስታችን እጅግ ማመን ከሚከብድ በላይ በከፍተኛ ትዕግስት አንዲት ጥይት እንዳትተኮስ ያደረግነው ጥረት በሙሉ ከንቱ እንዲቀር አድርገዋል። በሀገራችን በሺህ የሚቆጠሩ ጦርነቶች አካሂደናል። የጦርነት ታሪክ እየሰማን አድገናል። በጦርነት ውስጥ ጎልምሰናል። በዚህም ምክንያት ጦርነት የደህንነት ሁሉ ምንጭ እንደሆነ ስለምንረዳ ጦርነትን ለማስቀረት ያደረግነው እላስጨራሽ ትግል በዚህ ተስፋ በቆረጠ ኃይል ሳይሳካ ቀርቷል። ጦርነት በቅኖች ፍላጎት ብቻ ሊቆም እንደማይችል ዛሬ በተግባር ማረጋገጥ ተችሏል። ጦርነት በክፎች ጠባጫሪነት በማንኛውም ሁኔታ ሊቀሰቀስ እንደሚችል ይህ ከሀዲ ቡድን አሳይቶናል። ሕወሓት ጦርነቱን የጀመረበት ዓላማም ከሚታየው የሰፋ ነው ባይ ናቸው የኢትዮጵያው ጠቅላይ ሚኒስትር። የዚህ ጦርነት ዓላማ ኢትዮጵያን ማሸነፍ ኢትዮጵያን ማንበርከክ እንደማይቻል ካለመገንዘብ ሳይሆን የኢትዮጵያን ሰራዊት በማዳከም ለውጭ ጠላቶች ሀገሪቱን አሳልፎ የመስጠት ከፍተኛ ፍላጎትና ዓላማ የያዘ ነው። ይህን እንድል ያስደፈረኝ የሀገር መከላከያ ሰራዊት ለሀያ ዓመታት ሲጠብቀው የኖረውን ሕዝብ ከአንበጣ መንጋ የታደገውን ሕዝብ አብሮት ያረሰና እርሻውን የሰበሰበ ህዝብ መሀከል ላይ ሆኖ በዚህ ሁኔታ እጅግ አሳፋሪ በታሪክ ውስጥም ትልቅ ጠባሳ የሚሆን ጥቃት ተሰንዝሮበታል። የመከላከያ ሰራዊት በዘር እንዲከፋፈል፣ እርስ በርሱ እንዲባላ፣ ከእርስ በርስ ውጊያ ያለፈውም በመልሻ በልዩ ኃይል እንዲመታ ለእንቅስቃሴ የሚያደርገው ጥረት ለመግታት ከፍተኛ ሙከራ ተደርጓል። ጠቅላይ ሚኒስትሩ ዛሬ ባሰፈሩት ጽሑፍም ኢትዮጵያ ለወንጀለኞች ቦታ የላትም በማለት አክለዋል። የትግራይ ሕዝብና ሌሎችም ከሕግ ተጠያቂነት ባመለጡ ወንጀለኞች እገታ ስር ሊቆዩ አይችሉም ብለዋል። ክልሉን ከእነዚህ ወንጀለኞች አላቀን አገራችንን ለሁሉም ብልጽግና ወደሚያመጣ ጎዳና እንመልሳታለን በማለትም አብራርተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ